ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐሙስ መስከረም 10 2016 ዓ ም ዝግጅታችን ጀመረ። በጋምቤላ ክልል ከረሃብ የተነሳና ምግብ ፍለጋ ከካምፕ ወጥተው ጥቃት የተፈጸመባቸው በድምሩ ቢያንስ ሰላሳ ስደተኞች ለልፈተ ሕይወት እንደተዳረጉ ተሰምተዋል። እኛ ራሱ በሄድንባቸው ካምፖች በሶስቱ ካምፖች ወደ ሀያ ስድስት ሰዎች እንደሞቱ ነው የተረዳነው። አንደኛ ስደተኞች በረሃብ ወደ መሞት ሄዱ። በየቦታው የስደተኛ ሞት አጋጥሟል። በጣም የታመሙ ስደተኞች አሉ። ሕጻናት ወደ መቀንጨር ሄዱ። አስቀድመን የሰማናቸው የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር ራኬብ መሰለን ሲሆን በመቀጠል የተሰሙት ደግሞ የስደተኞችና ተመላሾች አገልግሎት የህዝብ ግንኙነት ኃላፊ በአካል ንጉሴ ናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። እነዚህና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን ይዘናል። ሳስተናግዳቸው የማመሸው ሀብታም ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራን ትቆያለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራሳት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችሁ። እንግዲህ ወልደ ይቀጥላል። በድጋሚ እንደምናመሻችሁ። ታሪካዊቷ የላሊበላ ከተማ ትናንት ረቡዕ የከባድ መሳሪያ ተኩስ ይሰማባት ይሰማባት እንደነበር ነዋሪዎች መናገራቸው፣ በሊቢያ የተከሰተው ጎርፍ ከ43 ሺህ በላይ ዜጎችን ማፈናቀሉ፣ ሄይቲና ኬንያ ዲፕሎማሲያዊ ግንኙነት መጀመራቸው እንዲሁም ዜሌንስኪ በዋሽንግተን ከምክር ቤት አባላት ጋር መምከራቸው የሚሉት ለምሽቱ ከያዝነው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ታሪካዊቷ የላሊበላ ከተማ ትናንት ረቡዕ የከባድ መሣሪያ ተኩስ ሲሰማባት እንደነበር ነዋሪዎች ነግረውኛል ሲል የኤፍፒ ዜና ወኪል ዘግቧል። የፌዴራል ኃይሎች የፋኖ ታጣቂዎች ይገኙበታል ተብሎ ወደሚታሰብ አካባቢ መተኮሳቸውን ዘገባው አመልክቷል። በዩኔስኮ ቅርስነት የተመዘገቡ ቤተ ክርስቲያኖች የሚገኙባት ላሊበላ በፋኖና በፌዴራል ኃይሎች መካከል ውጊያ ሲካሄድባት ቆይቷል። ከረቡዕ ምሽት ጀምሮ የፌዴራል ኃይሎች ከከተማው መሀል ፋኖዎች ይገኙበታል ተብሎ ወደሚገመተው የከተማው ዳርቻ ከባድ መሳሪያ ሲተኩሱ ነበር ሲል ሙሉ ስሙን መስጠት ያልፈለገና አያሌው ተብሎ እንደሚጠራ የገለጸ ነዋሪ ለኤኤፍፒ ተናግሯል። ለጊዜው ቤት ነኝ። የፌዴራል ጦር በየቤቱ በመዞር ወጣቶች የፋኖ ደጋፊ የሆኑ እንደው በመጠየቅ ላይ ነው ሲል አክሏል። አያሌው አንድ የተባለ የባጃጅ ሹፌር ደግሞ የተኩሱ ድምፅ ከባድ እንደነበርና ምሽቱን ሙሉ መቀጠሉን እንዲሁም ወታደሮች ውጭ ያገኟቸውን ወጣቶች በሙሉ ይይዙ እንደነበር ተናግረዋል ሲል ኤኤፍፒ ዘግበዋል። በሊቢያ ተከስቶ የነበረውና በሺ የሚቆጠሩ ሰዎችን ሕይወት የቀጠፈው ጎርፍ ከ43 ሺህ በላይ ዜጎች ማፈናቀሉን የተባበሩት መንግስታት የፍልሰት ድርጅት አይኦኤም አስታወቀ። ከአስር ቀናት በፊት ዳንኤል የተሰኘ ዝናብ የቀላቀለ አውሎ ንፋስ የሁለት ያረጁ ግድቦችን ሲያፈርስ፣ የደረሰው የጎርፍ አደጋ መንደሮችን አጥቦ ሲወስድ በሺ የሚቆጠሩ ሰዎችን ገድሏል። እስካሁን ከ3300 በላይ ሰዎች እንደ ሞቱ ይገመታል ዓለም አቀፍ የእርዳታ ድርጅቶች የሟቾችን ቁጥር ከ10ሺ በላይ ያደርሱታል የመጠጥ ውሃ ለመኖር በርካቶች እንዲፈናቀሉ ማድረጉን አይኦኤም አስታውቋል የምግብ የመጠጥ ውሃ ና የሥነ አእምሮ ምክር እርዳታ በአስቸኳይ እንደሚያስፈልግም ድርጅቱ አስታውቋል በጦርነት በተደቆሰችው ሊቢያ በምዕራብ በተመድ የሚደገፈው ጊዜያዊ መንግስትና። በአደጋ በተመታችው ምስራቅ ደግሞ በካሊፋ አፍጣር የሚመራው ኃይል ተከፍላለች። ሄይቲና ኬንያ ትናንት ረቡዕ ጀምሮ ዲፕሎማሲያዊ ግንኙነት መጀመራቸውን አስታውቀዋል። ሁለቱ ሀገራት ይህን ያስታወቁት ኬንያ በተመድ የሚደገፍ የጸጥታ ኃይል በሄይቲ ከወሮበሎች ጋር በመፋለም ላይ ያለውን የፖሊስ ኃይል ለማገዝ ወታደሮቿን ልታሰማራ ትችላለች ተብሎ በሚጠበቅበት ወቅት ነው በአሜሪካ የውጭ ጉዳይ ሚኒስቴር የምዕራብ ንፍቀ ክበብ ረዳት ጸሐፊ ብራያን ኒኮልስ ለቪኦኤ እንደተናገሩት የተመድ የጸጥታው ምክር ቤት ከሀገራት የተውጣጣ ኃይል ወደ ሄይቲ መላክን በተመለከተ በሳምንት ውስጥ ድምፅ እንደሚሰጥ ይጠበቃል የሄይቲ መንግስት ካለፈው ጥቅምት ጀምሮ አለም አቀፍ እገዛ እንዲደረግለት ሲጠይቅ የቆየ ቢሆንም ኬንያ ባለፈው ሐምሌ ዓለም አቀፍ የጸጥታ ኃይልን ለመምራት ፈቃደኝነቷን እስከምትገልጽ ድረስ ሰሜ አላገኝም ነበር። የሄይቲ የፖሊስ ኃይል ባለው ውስን አቅርቦት በአገሪቱ በርካታ ቦታዎችን የተቆጣጠሩትን ወሮበሎች ሲፋለም ቆይቷል። የኬንያው ፕሬዝደንት ዊሊያም ሩቶና የሄይቲው ጠቅላይ ሚኒስትር አሪያል ሄንሪ የዲፕሎማሲያዊ ግንኙነት መጀመራቸውን በማስመልከት በኒውዮርክ የኬንያ ቆንስላ ጽህፈት ቤት ትናንት ሰነድ ፈርመዋል። የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚደንት ፌሊክስ ቸሰዴኪ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሀገራቸው የሚወጣበትን ሁኔታ እንዲያፋጥን መንግስታቸውን ጠይቀዋል። ለተመድ ጠቅላላ ጉባኤ ትናንት ንግግር ያደረጉት ፕሬዚደንት ቸሰዴኪ ሀገራቸው ሰላም አስከባሪ ኃይሉ በያዝ ነው የፈረንጆች ዓመት መጨረሻ ላይ መውጣት እንዲጀምር ትሻለች ብለዋል። በሕገ መንግስቱ በተጣለብኝ ኃላፊነት መሠረት የአገሪቱን ሉዓላዊ አንድነትና ነጻነት እንዲሁም የህዝቡን ደህንነት ማረጋገጥ ስላለብኝ መንግሥት ከተመድ ባለሥልጣናት ጋር በመነጋገር ሞኑስኮ ከኮንጎ ዲሞክራሲ ሪፐብሊክ የሚወጣበትን መንገድ እንዲያፋጥን ትዕዛዝ አስተላልፌያለሁ ብለዋል ቼሴዴኪ ሞኑስኮ በመባል የሚታወቀው የሰላም አስከባሪ ኃይል በምስራቅ ኮንጎ የሚታየውን ግጭት ለማርገብ በእንደ አውሮፓውያን አቆጣጠር 2010 ነበር ቀድሞ ከነበረው የተመድ ልኡክ ሥራውን ተረክቦ ላለፉት 13 ዓመታት በሀገሪቱ የቆየው በቅርብ ዓመታት ውስጥ ግን ሲቪሎችን ከጥቃት አልታደገም በሚል ቅሬታ ሲቀርብበት ቆይቷል። ባለፈው ወር በተደረገ ጸረ ተመድ ሰልፍ አርባ ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ተጎድተዋል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘሌንስኪ ሀገራቸው ከሩሲያ ጋር ለምታካሄደው ጦርነት ከአሜሪካ ድጋፍ ለማግኘት ዛሬ በካፒቶል ተገኝተዋል። በምክር ቤቱ የዴሞክራቶች መሪ ሐኪም ጀፍሪስ አቀባበል የተደረገላቸው ዜሌንስኪ ከሁለቱም ፓርቲ መሪዎች ጋር ውይይት አድርገዋል። አንዳንድ የሪፐብሊካን አባላት ለዩክሬን በመፍሰስ ላይ ያለው የአሜሪካ ዶላር ላይ ጥያቄ በማንሳት ላይ ሲሆኑ ፓርቲው ለጦርነት የሚውል ተጨማሪ እርዳታን በተመለከተ ያለው ድጋፍ መቀዛቀዙ በመነገር ላይ ነው። ዜሌንስኪ በተጨማሪም ከፕሬዝደንት ባይደን ጋር በዋይት ሀውስ እንዲሁም ከወታደራዊ መሪዎች ጋር ደግሞ በፔንታጎን እንደሚገናኙ ይጠበቃል። ከሩሲያ ወረራ ወዲህ ዜሌንስኪ አሜሪካንን ሲጎበኙ ለሁለተኛ ጊዜ ሲሆን፣ ፕሬዚደንት ባይደን ለምክር ቤቱ የጠየቁት የ24 ቢሊዮን ዶላር እርዳታ እስካሁን ውሳኔ አላገኘም። በአዮዋ ግዛት በሺ የሚቆጠሩ ደጋፊዎችን ለማግኘት ተስፋ የሚያደርጉት የቀድሞ ፕሬዚደንት ዶናልድ ትራምፕ በጊዜ ምርጫ በምታካሄደው ግዛት ዛሬ ረቡዕ ተገኝተዋል። ወደ ዋይት ሀውስ ለመመለስ ተስፋ የሚያደርጉት ትራምፕ በአዮዋ ትልቅ ፍልሚያ ይጠብቃቸዋል ተብሏል። ባለፈው የምርጫ ወቅት የአዮዋ መራጮች ስብስብ ወይም ካከስ የቴክሳሱን ሴናተር ቴድ ክሩዝ በአንደኝነት ፓርቲውን እንዲወክሉ ሲመርጥ ትራምፕ በሁለተኛ ደረጃን አግኝተው ነበር። እስከ መጪው ጥቅምት ድረስ ትራምፕ በአዮዋ አምስት ዘመቻዎችን ለማድረግ አቅደዋል። የቅድመ ምርጫ ፉክክር ሞቅ በሚልባት አይዋ ጠንካራ ደጋፊዎችና በጎ ፈቃደኞች የሚገኙባት ሲሆን ፕሬዚደንት ዕጩዎች ትኩረት ያደርጉባታል። በሚቀጥለው ምርጫ ካለፈው በተሻለ ዘመቻ ለማካሄድ የትረምፕ ቡድን ዝግጅት ማድረጉን አስታውቋል። በመጨረሻም የፎክስ ኒውስ እናት ኩባንያ ፎክስ ኮርፕ፣ እንዲሁም ሌሎች መገናኛ ብዙሃንን በባለቤትነት የያዘው ኒውስ ኮርፕ ኩባንያ ባለቤትና መሪ የነበሩት የ92 ዓመቱ ሩፐርት መርዳክ ከኃላፊነታቸው መነሳታቸው ታውቋል። ፎክስ ኒውስ ዛሬ እንዳስታወቀው ሩፐርት መርዳክ የሁለቱም ኩባንያዎች የክብር ሊቀመንበር ሆነው ይቀጥላሉ ብሏል። ልጃቸው ላክለን መርዳክ የኒውስ ኮርፕ ሊቀመንበር እና የፎክስ ኮርፕ ዋና ሥራ አስፈጻሚ ሆነው እንደተሾሙ ፎክስ ኒውስ ጨምሮ አስታውቋል። በአሜሪካ የአየር ሞገዱን ተቆጣጥረውት የነበሩት ሦስት ታላላቅ የቴሌቪዥን ጣቢያዎች ኤቢሲ፣ ሲቢኤስ እና ኤንቢሲን ለመገዳደር ፎክስ ኒውስን በእንደ አውሮፓን አቆጣጠር 1996 የመሠረቱት ሩፐርት መርዳክ በተጨማሪም ዋል ስትሪት ስትሪት ጀርናል እና ኒውዮርክ ፖስትን በባለቤትነት ይዘዋል። ሩፐርት መርዳክ ለሠራተኞቻቸው በጻፉት ደብዳቤ ከፎክስ ኒውስ ጋር በቅርብ መስራታቸውን እንደሚቀጥሉ አስታውቀዋል። የሩፐርት መርዳክ ኃላፊነት መነሳት ዜና የመጣው የግል ታሪካቸው ጸሐፊ የሆኑት ማይክል ዎልፍ የፎክስ ኒውስ መጨረሻ በሚል ሩፐርት መርዳክ ከኃላፊነት ሲነሱ ፎክስ ኒውስ የሚገጥመውን እጣ ፈንታ በተመለከተ መጽሐፍ በሚያሳትሙበት ሳምንት ነው ተብሏል። አድማጮቻችንና ተመልካቾቻችን፣ የዜናው ክፍለ ጊዜ በዚህ ተፈጽሟል። ቀሪው ክፍለ ጊዜ ወደ ሀብታሙ መራቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 10 2016 ዓ ም ዝግጅታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን በምስልና ድምፅ ቅንብሩ ዛሬ ምስል አሸናፊና ግርማ ደገፋ አብረው ያመሻሉ። የዌብና ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከመደበኛው ሞገድ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፉ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንሻገር። በጋምቤላ ክልል ከረሃብ የተነሳና ምግብ ፍለጋ ከካምፕ ወጥተው ጥቃት እየተፈጸመባቸው በድምሩ ቢያንስ 30 ስደተኞች ለእልፈተ ሕይወት እንደተዳረጉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በክልሉ 400 ሺህ የሚደርሱ ስደተኞች የሚገኙ ሲሆን እነርሱን ጨምሮ በልዩ የአገሪቱ አካባቢዎች ለከፋ ረሃብና ለተመጣጠነ ምግብ እጦት እንደተጋለጡ ኮሚሽኑ ገልጸዋል። የእርዳታ እጦቱ ምክንያት ዓለም አቀፍ ለጋሾች አቅርቦታቸውን ማቋረጣቸው እንደሆነ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ አስቸኳይ መፍትሄ እንደሚያስፈልግ አመላክተዋል። በአማራ ክልል ደግሞ ዳግም የተቀሰቀሰውን በአጎራባች ሀገራትም ያለው ግጭት የተረጂዎቹን ቁጥር እንዲያሻቅብ እንዳደረገው ምክትል ዋና ኮሚሽነሯ ተናግረዋል። የስደተኞችና ተመላሾች አገልግሎት የህዝብ ግንኙነት ኃላፊ በአካል ንጉሴም የምግብ አቅርቦቱ መቆሙ ስደተኞችን ከረሃብ ለረሃብ አደጋ ከማጋለጥ አልፎ የጸጥታ ስጋትም እንደፈጠረ ገልጸዋል። የዓለም ምግብ ፕሮግራም ደብሊውኤፍፒ እና የአሜሪካ ዓለም አቀፍ የልማት ተቋም ዩኤስኤድ የእርዳታ አቅርቦቶቹ እየተሰረቁ ነው በሚል ከሰኔ ወር ጀምሮ ለኢትዮጵያ የሚያደርጉትን የምግብ ድጋፍ ማቋረጣቸው ይታወሳል። kini da yabatar zirzirin zuwa የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት መስከረም 9 ቀን 2016 ዓ ም ባወጣው መግለጫ በተለያዩ የአገሪቱ አካባቢዎች የስደተኞችና ተፈናቃዮች ሰብአዊ ሁኔታ እያሽቆለቆለ መምጣቱ በእጅጉ ያሳስበኛል ብሏል። በተለይም በስደተኞች ካምፖች የከፋ ሰብአዊ ሁኔታና የምግብ አቅርቦት እጥረት መኖሩን አመልክቷል። ኮሚሽኑ ወደ 400 ሺህ የሚጠጉ ስደተኞች መኖሪያ በሆነው በጋምቤላ ክልል ከሚገኙ የስደተኞች መጠለያ ጣቢያዎች ውስጥ ንጉኒየል፣ ቲርኪዲና ኩሌ በ የተባሉ ሶስት ጣቢያዎች ያለውን የሰብአዊ እርዳታ አቅርቦት በተመለከተ ከነሐሴ 15 እስከ 17 2015 ዓ ም ክትትል ማድረጉን አስታውቋል። በእነዚህ ጣቢያዎች ቢያንስ ላለፉት አራት ወራት ምንም አይነት የምግብ እርዳታ እንዳልደረሰም አመልክቷል። ይህን ተከትሎ በጋምቤላ በረሃብና ምግብ ፍለጋ ሲወጡ በተፈጸመባቸው ጥቃት ቢያንስ ሰላሳ ስደተኞች መሞታቸውን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ተናግረዋል የዓለም ምግብ ፕሮግራም ደብሊዩ ኤፍ ፒና የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ የምግብ እርዳታ ማቋረጣቸው የችግሩ መንስኤ መሆኑንም አብራርተዋል። ያው ከጊዜ ወደ ጊዜ የምግብ እርዳታው እየቀነሰ እንደመጣ በተለይ ከዩክሬን ጦርነት ጀምሮ እየመጣ እንደሆነ እናውቃለን። ነገር ግን ደግሞ ከቅርብ ጊዜ ወዲህ በተለይ በዩኤስኤአይዲ እና ደብሊውኤፍፒ በሚባሉት ተቋማት ትልልቆቹ የምግብ ድጋፍ የሚያቀርቡ ተቋማት በነበረው ችግር የምግብ ድጋፉን ስለቆመ እሱ ደግሞ ትልቅ በስደተኞችም ላይ የሚሰጠውን የምግብ ድጋፍ እንዲሁም ተፈናቃዮችም የሚሰጠውን የምግብ ድጋፍ በጣም የሚቀንስ ቦታ አንዳንድ ቦታ ምንም ነው የማይሰጠው። አሁን ለምሳሌ ጎበኘናቸው ካምፖች ውስጥ ግማሾቹ በፈረንጅ ከሜ ጀምሮ ደርሷቸው አያቅም፣ ግማሾቹ ከጁን ጀምሮ ደርሷቸው አያቅም። ካምፓቸውን እየለቀቁ ምግብ ፍለጋ ደግሞ ሲወጡ ለሌላ ችግር በተለይ ደግሞ ጋምቤላ አካባቢ የስደተኛና የተቀባይ ማህበረሰብ ጋር በፊትም የቆየ አለመግባባቶች ስላሉ እሱን እንደገና እያገረሻው ለከፋ ችግር እየዳረገ እንደሆነ ነው ያየ ነው። እኛ ራሱ በሄድንባቸው ካምፖች በሶስቱ ካምፖች ወደ ሀያ ስድስት ሰዎች እንደሞቱ ነው የተረዳ ነው። ያልጎበኘናቸው ካምፖች ውስጥ ደግሞ በአጠቃላይ ከአራሬስ በደረሰ መረጃ ወደ ሰላሳ አራት ነው አቨሬጅ እንኳን ብንወስድ ከሰላሳ በላይ የሆኑ ሰዎች ሞተዋል። በዚህ ሁኔታ ኢትዮጵያ አንድ ሚሊዮን የሚጠጉ የተለያዩ ሀገራት ስደተኞችን እንደምታስተናግድ ያስታወሱት የስደተኞችና ተመላሾች አገልግሎት የኮሚኒኬሽንና ውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ በበኩላቸው ስደተኞች ባሉባቸው የተለያዩ መጠለያ ጣቢያዎች ከረሃብና ተያያዥ ጉዳዮች ጋር የሚሞቱ ሰዎች ቁጥር እየጨመረ መሆኑን ገልጸዋል። ይሁንና የማጣራት ስራ ተከናውኖ እስከሚያልቅ የሟቾችን ቁጥር መጥቀስ እንደማይችሉ የገለጹት አቶ ባካል በዓለም አቀፍ ህጎችና ሌሎች ስምምነቶች መሰረት ለስደተኞቹ ምግብን ጨምሮ ሌሎች ድጋፎችን ማቅረብ የአለም አቀፉ ማህበረሰብ ኃላፊነት እንደሆነ ጠቁመዋል። ካለፉት አራት ወራት ወዲህ ድጋፉ መቆሙ እያስከተለ ነው ያሉትን ችግርም አብራርተዋል። ከምግብ አቅርቦት ጋር በተያያዘ በዋናነት ምግብ ይቀርብ የነበረው በደብሌ ቲኪ በኩል ነው። ለስደተኞች ወርሃዊ ሬሽን የሚቀርበው በዓለም አቀፉ ማህበረሰብ ነው በደብለስቲ በኩል ይሄ ድጋፍ ከጊዜ ጊዜ እየቀነሰ የመምጣት አዝማሚያ አሳይ። አሁን ባለፉት አራት ወራት ሙሉ በሙሉ ለስደተኛ ይቀርብ የነበረው ድጋፍ ቆመ። ይሄ ሲሆን አንደኛ ስደተኞች ሙሉ በሙሉ የሚበሉት፣ የሚጠጡት የላቸውም ማለት ነው። የተለየ የገቢ ምንጭ የላቸው፣ የተለየ ራሳቸውን የሚያስተዳድሩበት ሁኔታ የለም። ካሉበት ማህበረሰብ ሪሶርስ ወደ መጋራት ይሄዳሉ። በፊትም ያለውን ውስን ሪሶርስ እያጋራ የሚኖር ሀገር ነው ይሄ ሀገር። አሁን ይህ ሁለት አይነት ነገር ይዞ መጣ። አንደኛ ስደተኞች በረሀብ ወደ መሞት ሄዱ። በየቦታው የስደተኛ ሞት አጋጥሟል። በጣም የታመሙ ስደተኞች አሉ። ህጻናት ወደ መቀንጨር ሄዱ። ሁለተኛ ደግሞ ራሱን የቻለ የጸጥታ ኢምፕሊኬሽን አለው። ምክንያቱም ሰው በረሃብ አይሞትም በአካባቢ የሚገኘውን ሪሶርስ በ ወደ መጠቀም ይሄዳል። ከዛም አልፎ ወደ መቀማማትም የሚወስድ ችግር ይዞ የመምጣት አዝማሚያ አለው። እንግዲህ ያለ ነው። በእንዲህ አይነት ሁኔታ ነው የዓለም ምግብ ፕሮግራም ና ዩኤስአይዲ በትግራይ ክልል ከመጋቤት በመላው ኢትዮጵያ ደግሞ ከሰኔ ወር ጀምሮ የምግብ እርዳታ አቅርቦት ማቋረጣቸው አይዘነጋም። የረዴት ድርጅቶቹ እርምጃውን የወሰዱት ለተረጂዎች የሚላከው እርዳታ በሰፊው ላልተገባ ዓላማ በመዋሉ በከፍተኛ መጠን ዝርፊያ እየተፈጸመበት እንዲሁም ለሽያጭ እየቀረበ ነው በማለት ነው። እርዳታው ለተረጂዎች በአግባቡ መድረሱን ሲያረጋግጡ አቅርቦቱን በድጋሚ እንደሚጀምሩም ገልጸዋል። ተጠያቂነትን ለማረጋገጥ ከኢትዮጵያ መንግሥት ጋር በትብብር እንደሚሰሩ ና ተደጋጋሚ ውይይቶች እየተደረጉ መሆኑን ሁለቱም አካላት መግለጻቸውም ይታወቃል። ይሁን እንጂ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ችግሩ አሳሳቢ በመሆኑ አፋጣኝ መፍትሄ እንደሚያስፈልገው ተናግረዋል። Hmm. वे लाइ नगोशन लाई रिटर् लोन नल्डन का ግን ያ ድርድር ደግሞ ተቋሽቶ መፍትሄ ማግኘት አለበት። መፍትሄ ማገኝ አይነት ከሆነ ደግሞ ድርድሩ ጊዜ የሚፈጅ ከሆነ ሌላ አማራጭ መወሰድ አለበት። ምክንያቱም ሰዎች እየሞቱ ነው። በተለይ ሕጻናት ደግሞ እንዲሁም አካል ጉዳተኞች ሕመም ያለባቸው ተጓዳጅ ሕመም ያለባቸው ደግሞ ለበለጠ ችግር ተጋላጭ ስለሆኑ ይህ ሁኔታ ቶሎ መፍትሄ እንዲያገኝ ነው ሀሳብ ያቀረብ ነው። በጣም አሳሳቢ ሁኔታ ላይ እየደረሰ ስለሆነ ነው። የስደተኞችና ተመላሾች አገልግሎት የኮሚኒኬሽንና ውጭ ግንኙነት ዳይሬክተር አቶ ባ ካል ንጉሴ ደግሞ አሳሳቢነቱን ሲገልጹ እስካሁን ድረስ ላለው አራት ወር አንደኛ ከአካባቢውም ያለችውን ሪሶርስ ስለሚጋሩ፣ ሁለተኛ የቀደመችውንም ቆጥረው ስለሚጠቀሙ ሰርቫይቭ ያደርጋሉ። ካሁን በኋላ ግን አንድ ቀን ባደሩ ቁጥር ሁኔታው የመባባስ እድሉ ሰፊ ነው። ጉዳቱ ደርሷል። ረሀቡ ተከስቷል። ስደተኞቹ በረሀቡ ምክንያት የአካል ጉዳት አለባቸው፣ የጤና ጉዳት አለባቸው። ከዚህ በኋላ እያንዳንዷ ቀን ይዘው የምትመጣው የምታስከፍለው ዋጋ ከፍተኛ ነው የሚሆነው። የሴኩሪቲ ኢምፕሊኬሽኑም በዛው ልክ ከፍተኛ ነው። እና ለዚህ እኛ የምንለው በአስቸኳይ የምግብ አቅርቦቱ መጀመር አለበት ነው። በእኛ በኩል ያለው አቋም ይሄ ነው። ከዓለም አቀፍ ስደተኞች በተጨማሪ የሀገር ውስጥ ተፈናቃዮችም ለከፋ የምግብ እጥረት መጋለጣቸውን የጠቆሙት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በአማራ ክልል ያለው ግጭት እንዲሁም ግጭት ካለባቸው አጎራባች ሀገራት ስደተኞች በየጊዜው እየፈለሱ መሆናቸው የተረጂዎችን ቁጥር እየጨመረ እንደሆነም ጠቁመዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናሲያ ስር 2015 ዓ ም በስልክ ባደረጉት ውይይት የተቋረጠውን እርዳታ ባ አስቸኳይ ለማስጀመር በጋራ እንደሚሰሩ ተነጋግረው የነበረ ቢሆንም እርዳታው ግን እስካሁን እንደተቋረጠ ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈላቸው የሚገኘውን የሐሙስ ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ዳግም እየተስፋፋ ያለው የትጥቅ ግጭትና አለመረጋጋት በንግድና ምጣኔ ሀብቱ ላይ ኪሳራ እያስከተለ እንደሆነ ነጋዴዎች ለአሜሪካ ድምፅ ገልጸዋል። የአሜሪካ ድምፅ ያነጋገራቸው በባህር ዳር ከተማ በተለያዩ ዘርፎች ላይ የተሰማሩ ነጋዴዎች በግጭቶቹ የመንገዶች መዘጋጋትና በታጣቂዎች ይጠየቃሉ ያሏቸው ተጨማሪ ክፍያዎች የንግድ እንቅስቃሴዎችን እያስተጓጎሉና እያዳከሙ እንደሆነ ተናግረዋል። አስቴር መስጋናው ዝርዝሩን ትነግረናለች። በባህር ዳር ከተማ በተለያዩ የንግድ ስራ ዘርፎች የተሰማሩና ቪኦኤ ያነጋገራቸው ነጋዴዎች የግጭት መባባስን ተከትሎ የአስቸኳይ ጊዜያዎች በታወጀበት በአማራ ክልል የንግድ እንቅስቃሴውን መታወኩን ነጋዴዎቹ ይናገራሉ። በሽንኩርት ድንችና ሌሎች አትክልትና ፍራፍሬ ንግድ የተሰማራው ደሳላኝ ብሩ አለመረጋጋቱ የንግድ ፍሰቱን እንዳዳከመው ይገልጻል። ገበያው አሁን ላይ ትንሽ ያስጠላል። ምክንያቱም እቃ ስናዝ ባለው ገበያ እንሸጥ፣ መንገድ ላይ ይቆማል፣ ይበላሻል ምናምን አዘ ያ ሲቆን ደግሞ ነጋዴው ደህና ቀ ሲመጣ ደግሞ ጨምሮ ይሸጣል። ያ ሲጨምር ደግሞ እኛ ቸርቻ ላይ ስለሆን ከአከፋፋዮቹ ልክ እነሱ እንደጨመሩ እንቀበልና እኛ ጨምረን እንሸጣለን። ጨምረን እንሸጥ ተጠቃሚው ደግሞ በጣም እየተጎዳ ነው ያለው። አሁን አስር ኪሎ የሚገዛ የነበረው አሁን ሁለት ኪሎ ምናምን ነው ገስቶ የሚሄደው ዋጋው ስለጨመረበት ማለት ነው። ግን ሰው ደግሞ እኛ የጨመረን ነው የሚመስል እዛ ላይ መጥቶ ያማራ ምናምን ያንስት ያስሮኒ ኢኮኖሚው ትንሽ ከበድ ይላል። አሁን ሰው ምንድነው የሚል እናንተ በቃ እንደዚህ ያደረጋችሁ ይዘረፋችሁን ምናምን ቀጣይ ከእናንተ ጋር ነው ትግላችን ምናምን የሚለን ያለው ያዙ ሌላው ስማቸው ቢገለጽ ችግር ሊደርስባቸው እንደሚችል ስጋት እንዳለባቸው የተናገሩ የጽህፈት መሳሪያዎች በማስመጣት ስራ የተሰማሩ አንድ ግለሰብ መንገድ በመዘጋቱ ከአዲስ አበባ አቃጭ ነው ባህር ዳር ለማስገባት መቸገራቸውን ይናገራሉ። ጅምላ ከፋፋኝ ነኝ፣ ባህር ዳር ከተማ ነዋሪ ነኝ እና ለቢሮ እቃዎች ነው የምናቀርበው በጣም በሚገርመው ነገር የሚመጣው ዕቃ ዳብል አንድ ሺህ ብር የነበረው ሁለት ሺህ ብር፣ አምስት ሺህ ብር የነበረው አስር ሺህ ብር። ያም ሆኖ ደግሞ ከ አስር እስከ አስራ አምስት ቀን ነው እቃው ዘግይቶ የሚገባው። በዛ ላይ ሾፌሮች ታገትን እያሉ በጣም ችግር አለ። ሾፌሮች ገጠመን የሚሉት ምንድ ነው? በቃ ነፃ አውጪው የሚሆን ራሱ መንግስት የሚሆን መኪናዎች ከርቀት ጎማ ይመታል፣ ያስቆምና ከፈለገ አምጣ ይሄን ያህል ገንዘብ ይላል። በዚህ ምክንያት እነሱም ተሳቀው ነው እየሰሩ ያሉት በዛ ላይ እቃው በዳብል ዳብል ከህብረተሰቡ ላይ እየተጫነ ነው ያለው። ዋጋው ምንድን ነው? ከዛ የሚያሳልፏቸው በየቦታው ኬለው አበይ በረሃ ላይ በጣም ከፍለው ነው የሚመጡት። አዲስ አበባ ማለት ልክ እንደ ድዋ አፍሪካ ወይም አሜሪካ እንደ መሄድ ሆኖ እየታየን ነው እኛ በአሁኑ ሰዓት። በባህል ልብስ ንግድ የተሰማራውና የአሬጅ ጥበብ በመባል የሚታወቀው ሱቅ ባለቤት መሆኑን የገለጸልን ግለሰብ ንግዱ በመቀዛቀዙ ከፍተኛ ኪሳራ እየገጠመው እንደሆነ ይናገራል። ቤት ኪራይ የራሱ መክፈል አልቻለም። ስራም የለም። በቃ ስራው ያለው ነገር ድባቡ ያስጠላል። ብቻ አሁን ላይ ለመስራትም ከባድ ነው። አንዳንድ የሆነ ፕሮግራሞች እንኳን ክርስትና ማይቀር ስለሆነ እሱን ነገር ለማክበር እንኳን የሚያሰሩ ሰዎች አሉ። የእነሱን ለመስራት እንኳን መንገድ ዝግ ስለሆነ ምንም ማምጣት አልቻለም። እነሱ እንኳን አሁን ያለ ምንም ነው እያከበሩት ያለሁት በነበራቸው ነጭ ልብስ ወይም እንደዛ ነው የሚያከብሩት እንጂ እኛ ጋ ምንም አይነት ስራ የለም። በጣም ኢኮኖሚ ተቃውሶብናል። እስኪ መንግስት ይሄን አይቶ መፍትሄ ቢሰጠን ብለን እናሳስባለን በዘመናዊ አልባሳት ንግድ ዘርፍ የተሰማራችው ሰናይት ቢሻውም ስራዋ መቀዛቀዙን ገልጻለች። ከመንገድ መዘጋጋቱ በላይ የዋጋ ግሽፈቱ ከዋጋ ግሽፈቱ ኢቭን ሰው ሞራል ራሱ የለውም፣ የመግዛት ፍላጎት የለውም። ኢኮኖሚካሊ በጠቅላላ ስፔሻሊ ነጋዴ ምንም አይነት ነገር ነው የሌለው። ምንም እንቅስቃሴ የለም ብለሽ ነው ማያዝ ያለብሽ። የለም በቃ ሰው የመግዛትም የመሸጥም የመገበያየትም ሞራል የለውም። በቃ ቅቤ ጥላለው በሳምንት ክራ ያለብኝ አንዳንዴ ልብስ እንደዚህ ክሬዲት አስገቢያለሽ። የተያያዘ ነው በቃ ከህይወትሽ ጋራ ይሄ ስራ የኔ እንኳን ብልሽ የጓደኞችም፣ የጎረቤቶችም የምናምን ያለመተኛት ደረጃ የደረሰ ሰው ያቃለሁ ምልበት ሁኔታ ነው ያለ ክራይ ዝም ብሎ ይቆጥራል። ግብር ይመጣል ብልሽ ታስቢያለሽ። የቤት ክራይ አለ፣ የራስሽ ወጪ አለ። በቃ ኢኮኖሚካሊ ዳሜጅ ነው በለ በአገላለጽ የለንም ነው የሚባለው። ዊል ኮንሰልት የተባለው የኢኮኖሚ የቢዝነስ ና የፋይናንስ የማማከር ድርጅት ባለቤት ና ስራ አስኪያጅ አቶ ይርጋ ተስፋዬ የግብርና ምርትን ለሀገሪቱ በማቅረብ ትልቅ ድርሻ የሚይዘው ሰንሰለት በግጭት ምክንያት ከተቋረጠ በምጣኔ ሀብት ላይ የሚኖረው ተጽዕኖ ከፍተኛ መሆኑን ገልጸዋል። አማራ ክልል ትላልቅ ከሚባሉ ክልሎች አንዱና ዋነኛው ነው ብሎ ማሰብ ይቻላል። ስለዚህ የአማራ ክልል ውስጥ ያለው ግጭት ኢኮኖሚው ላይ የሚያሳድረው ጫና የክልሉ ብቻ አይደለም፣ የሀገርም ጫና ነው የሚሆነው። አሁን የእኛ ሀገር እንደምታውቂ የግብርና ላይ ነው ኢኮኖሚ የተንጠለጠለው አደለ። በግብርና ደግሞ የአማራ ክልል ነው በጣም ብዙ የግብርና ምርት ለሀገሪቱ ከሚሰጡ ክልሎች ምናልባት ኦሮሚያ እና አማራ ናቸው። እንግዲህ በትልልቅ ደረጃ የግብርና ምርት የሚመረትባቸው የአማራ ክልል ግብርና በግጭት ምክንያት አፌክትድ ሆነ ወይም ተጎዳ ማለት የሀገሪቱ የግብርና ፐርፎርማንስ አፈጻጸም ይጎዳል ማለት ነው። ግብርና የሶስት የአራት ወር ስራ ነው። ቢያንስ እነዚህ ወቅታዊ የሆኑ ሰብሎችን ብትወስጂ ማለት ነው። በግጭቱ ምክንያት አንደኛ ገበሬው ራሱ ግጭት ውስጥ ተሳታፊ ይሆናል። ሁለተኛ ተሳታፊም ባይሆን ግጭቱ የገበሬው ስራ ደግሞ ይረብሻል። ስለዚህ ግብርና ይጎዳል ማለት ነው። ፋብሪካዎች መስራት አይችሉም። ናምበር ዋን ሁለተኛ ደግሞ የአቅርቦት ሰንሰለታቸው እና የመሸጫ ሰንሰለታቸው የሎጂስቲክስ የምንለው ነገር ይረበሻል። ንግድ ይረበሻል። ሶ በአጠቃላይ ኢኮኖሚክ ሴክተሩ በግጭቱ በጣም ነው የሚረበሻው። ስለዚህ ያ ኢኮኖሚው ላይ በጣም ቀጥተኛ ተጽዕኖ ነው የሚያሳድረው። ይሄን ደግሞ ሸማቾቹ ጋር ሄዶ ማየት ይቻላል። አቶ ይርጋ ተስፋ ያክለው መፍትሄ ይሆናል ያሉትን ሀሳብ አጋርተዋል። እንዳለመታደል ሆኖ እኛ ሀገር ፖለቲካው ነው ኢኮኖሚውን የሚዘውረው። መሆን ያለበት ግን ኢኮኖሚው ነው ፖለቲካውን መዘወር የነበረበት። ለኢኮኖሚው ሲባል ፖለቲካው መስዋዕትነት መክፈል አለበት እያስባለን የግጭት ሌላኛው ትልቁ ችግር መተማመንን ያጠፋል። በመንግስትና በሕዝብ፣ በአንደኛው የህዝብ ክፍልና በሌላኛው የህዝብ ክፍል መካከል፣ በሚጋጩ አካላት መካከል ብቻ ሳይሆን ዳር ቆመን እያየን ነው በሚሉት ሰዎችን መካከል ያው ነግ በእኔ ነው አይደለም? የሚባለው እምነትን ያጠፋል። እምነት ደግሞ እንደ ሀገር ለመኖር በትልቁና የኢኮኖሚ እንቅስቃሴም ለማድረግ በጣም ትልቅና አስፈላጊ ነገር ነው። ሰው ከአካባቢው ወጥቶ የመንቀሳቀስ ነገሩ በጣም እየተገደበ ያለ ይመስለኛል። ይሄ ኢኮኖሚክ ኢምፕሊኬሽኑ በጣም ትልቅ ነው፣ ምክንያቱም ትረስት አንደኛው የኢኮኖሚ መዘወሪያ ነገሩ ስለሆነ ነው። በጣም በትልቁ ስታስበው ግጭትን ማስወገድ ነው። ግጭትን ማስወገድ ያስፈልጋል። ግጭትን ለማስወገድ ተቃራኒ ሃሳቦችን ማስወገድ መፍትሄ ነው ብዬ አላስብም። ተቃራኒ ሃሳቦችን ግን ቁጭ አድርጎ ጠረጴዛ ዙሪያ ላይ ተደራድሮ በመግባባት መንፈስ ለሁሉም ሃሳቦች ስፔስ የሚያገኙበት ወይንም ተሰሚነት፣ ተፈጻሚነት የሚያገኙበትን የፖለቲካ ምህዳር መፍጠር የሚያስፈልግ ይመስለኛል። አገሪቱን ለኢኮኖሚ እድገት ማመቻቸት ነው አደርጅገኞቻችን ትልቁ ስራ። ያን ለማድረግ ግጭት መፍታት አንደኛው የፖለቲካ መስመር ነው ብዬ አስባለሁ። ፖለቲከኛ ባልሆነ ባለፈው ወር የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በኢትዮጵያ የአማራ ክልል በትጥቅ የተደገፈ ፍርሚያ ውስጥ የገቡት የመንግስት የጸጥታ ኃይሎችና በክልሉ የሚንቀሳቀሱ ታጣቂዎች ጦርነቱን በአፋጣኝ አቁመው ሰላማዊ መፍትሄ የሚያመጣ ውይይት እንዲጀምሩና ለሰላማዊ ዜጎችም ከሌላ እንዲያደርጉ በአጽንኦት የሚያሳስብ ጠንካራ ጥሪ ማቅረባቸው የሚታወስ ነው። ከሐምሌ 28 ቀን 2015 ዓ.ም ጀምሮ እስከ ስድስት ወራት ሊቆይ የሚችል የአስቸኳይ ጊዜ አዋጅ መንግስት በአማራ ክልል ቢያውጅም አንዴ ሞቅ አንዴ ቀዝቀዝ እያለ በክልሉ የተለያዩ አካባቢዎች ግጭቶች ቀጥለዋል። ለአሜሪካ ድምፅ አስቴር ምስጋ ነው። አስቴር ምስጋናውን፣ ለቀደመው ዘገባ አመሰግናለሁ። የሐሙስ ምሽት የአሜሪካ ድምፅ ስርጭት ይቀጥላል። ወደ ደቡብ ኢትዮጵያ እናቀናለን። የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግሥት ሠራተኞች ወደ ተለያዩ አራት አዲስ ክልሎች የተመደቡበት አሰራር በምርጫቸው ላይ የተመሠረተ ባለመሆኑ ያቀረቡት ቅሬታ ምላሽ ሳያገኝ አምስተኛ ሳምንት እንደተቆጠረ ተናገሩ። በሺዎች የሚቆጠሩት ሠራተኞች ወደ ምድብ ክልሎቻቸው ለመጓዝ ዝግጅነት እንደሌላቸው ገልጸው ሌላ አማራጭ ስለሌለን ጎዳና ላይ መውጣታችን ነው ሲሉ መሬታቸውን ገልጸዋል። በጉዳዩ ላይ የአሜሪካ ድምፅ የጠየቃቸው የክልሎች ማደራጃ ፕሮጀክት ጽህፈት ቤት ኃላፊ አቶ ኑርዬ ሱሌ የሰራተኞቹ ቤቱታ በቅሬታ ሰሚ ኮሚቴ በመታየት ላይ እንዳለ አስታውቀው ምላሹም የዘገየው ጉዳዩ ውስብስ በመሆኑና በሌሎች የራሱ ምክንያቶች ነውም ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዘዋል። የደህንነት ስጋት እንዳለባቸው ገልጸው ስማቸውን መጥቀስ ያልፈለጉና በአዳዲሶቹ ክልሎች ድልድል ከተሰጣቸው ውስጥ አንዱ የሆኑት ቅሬታ አቅራቢ መብታችን ተጥሷል ብሏል እስካሁን ላቀረብነው ጥያቄ ምንም ምላሽ አልተሰጠንም ያናገረን ሰው የለ ኮሚቴዎቹ በሙሉ ተሾሞ ሄደዋል በቃ የእኛ ጉዳይ ምንም እዚህ ቦታ አልሰጡትም ሰው በዚህ ዘመን ይህን ያህል አመት አገልግለን እንደ ሰው ሳይሆን እንደ እቃ እንኳን አልተቆጠርንም በተመሳሳይ ምክንያት ስማቸውን ያልጠቀሱ ሌላ አስተያየት ሰጭም ቅሬታቸውን እያንዳንዳቸው ለኮሚቴው በጽሁፍ ቢያቀርቡም ምላሽ ሳይሰጣቸው ከአንድ ወር በላይ እንዳለፋቸው ተናግሯል። አሁን ግን እኛ ምንም በሌለበት ሜዳ ላይ ተጥለናል። እኔ አሁን ለምሳሌ ደሞዜ ስድስት ሺህ ብር ነው። ሰባት ቤተሰብ ነው የማስተዳድረው። ቦንጋ ላይ ሄጄ ዩኒቨርሲቲ የገባ ተማሪ አለ። ሃይስኩል የሚማሩ ተማሪዎች አሉ። እና በዚህ ደግሞ እንዴት አርጌ ነው? ሁለት ቦታ ነውስ? አንዱ ጾሙን አድሮ ነው። እኔ ለብቻ የምኖረው እዚ ያለው ልጆች ቤተሰብ ተበትኖ ነው። ምንድን ነው የሚደረገው? መልስ አለማግኘታቸው ጭንቀት ላይ እንደጣላቸው ተናገሩ ያሉት ሌላ አስተያየት ሰጪ በበኩላቸው ኑሯቸውን በሚያስሱበት ወቅት ከወዲሁ ግራ መጋባታቸውን ገልጿል። የዚህ ወር ደሞዝ ራሱ ምን ላይ እንደሆነንም አናቅም። አየር ላይ ነን። ለምን የትኛው ላይ ነው የሚለውን ነገር ምንም ምላሽ አላገኘንም። አሁን ከትንሽ ጊዜ በኋላ ሰው እየተጨነቀ ወደ መጥፎ እንትን ውስጥ ነው የሚገባው። ስለዚህ ቅሬታችንን እንደተቀበሉን በአግባቡ ምላሽ እንዲሰጠን ነው የምንፈልገው። እኛ የሚደባ አሰራሩን ተቃውምን ያቀርብ ነው አቤቱታም በሶስት ቀናት ውስጥ ታይቶ ምላሽ እንደሚሰጠን ቢገለጽም ጉዳያችን ሳይታይ አምስተኛ ሳምንት ዘና ለሚሉት። ሌላ አስተያየት ሰጪ አሁን ችግር ላይ ወድቀናል ብሏል። የተባለው ነገር ሰማይና ምድር ነው። ፖለቲካ ማራመጃ ነው። የደረገ መንግስት አለ ወይ? አመራሩም ሆነ ተሿሚውም የትኛውም የመንግስት አጋል የራሳቸውን ነገር አደራጅተው ወጥተው ሄዱ። እኛ የመንግስት ሰርተኞች ምንም ነገር የለንም። ስለዚህ እዚህ ጥርኘ ተበትኖ እነሱ ስራ የሚጀምሩበት ምንም ግራውንድ ያለ አይመስለኝም እና መንግስት ካለ የተሰጠን ቅሬታችን ይፈጣለን ባኔ አሁን ባሬ ንፈትቼ ልሄድ ነው። የክልሎቹ የማደራጃ ፕሮጀክት ጽህፈት ቤት ኃላፊ አቶ ኑር የሱሌም የሰራተኞችን ምደባ ማከናወን የፕሮጀክቱ ጽህፈት ቤት ኃላፊነት አይደለም ሲሉ ተናግሯል። ምደባውን ያካሄደው በፌዴራል መንግስት ተወካይ የሚመራ የአራቱም ክልሎች የጋራ አባላትን የያዘ ኮሚቴ መሆኑን አስታውቀው የሰራተኞቹ ቅሬታ ግን በቅሬታ ሰሚ ኮሚቴ እየታየ ነው በማለት ተናግሯል። ከፕሮጀክት ቤት የሚመደብ ሰው በጸሐፊነት እዛ ውስጥ ኮሚቴ አባል ሆኖ ይኖራል። የምል አመራ ላይ የተቀመጠ ድሬት ይደዛ ነው። ስለዚህ ፕሮጀክት ይፈት ቤት ሰራተኛ ድልደላውን መስራትም አይችልም፣ ብቻውን አልሰራምም። ግን ለድልደላው የሚያስፈልገውን መረጃዎች ሁሉም በዚህ በነባሩ ክልል ቢሮዎች ላይ የሰራተኛ ማህደር ሁሉም ሲዛ ስለነበረ መረጃዎችን ግን ሰብስቦ ለጋራ ኮሚቴው አቅርበዋል። የጋራ ኮሚቴ ደግሞ ደልድሎ በዛ መሰረት ፕሮጀክት ጽፈት ቤቱ ለክልሎቹ እንዲጽፍላቸው እንዲገልጽላቸው አለብጋር ይዞ የሰጡትን ለክልሎቹ ተልኮላቸዋል። ይሄ እንጂ ቅሬታ የሚሰማው ፕሮጀክት ጽፈት ቤት እንዳልሆነ በደንብ ይታወቅ። አቶ ኑርዬ ምላሹ የዘገየበትን ምክንያት ገልጿል። ይህን ጉዳይ በጋራ ከያዙት ኮሚቴ ኃላፊዎች ጋር ግን ዲፕሊ እየተነጋገርንበት ነው። ክልሎ ፊት አመራርም እየተነጋገረ ነው። ይታያል የምል ግልጽ ዳይሬክሽን ነው ያለው የተባለው ጊዜ ውስጥ ግን አላለቀም። ያላለቀበት ግን የራሱ ምክንያት አለው። የስራ ልምድ፣ የጋብቻና የጤና ሁኔታ የሰራተኞች ምደባ መመሪያው በቋሚነት ቢያስቀምጣቸውም መስፈርቱ አልተፈጸሙም ይላሉ ሰራተኞች። እዚህ ጋር የባለስልጣን ሚስቶች ሁሉም እዚህ አዋሳ ላይ ነው የተመደቡት። እናቃለን። እዚህ ጋር እከክልህ ልከክልሽ ነው የተሰራው። እኛ ግን ሰው የሌለን ሰዎች ግን ሜዳ ላይ ተጥለናል። ለምን? ለደህንነታቸው ስለሚሰጉ ስማቸውን መናገር ያልፈለጉ ሌላ አስተያየት ሰጪ በዚህ ሂደትም የመንግስት ሀብትም እየወደ መሆኑን ተናግሯል። ምደባውም የተደረገው ፍትሃዊ በሆነ መንገድ አይደለም ባይ ናቸው። ከደቡብ ክልል ውጭ ፌዴራል መንግስት ካለ ይመርምር ይህን ጉዳይ ምንገባበት ጠፍቶናል አሁን እኛ ደሞዝ ከተቋረጠብን ምንድን ነው የቤት ኪራይ ያለበት ሰው ምንድን ነው የሚሆነው ከቤቱም ይፈናቀላል ሜዳ ላይ ይወጣል ይህ ህዝብ ከዚያ ሌላ ነገር ይፈጠራል ይህ ህዝብ ሜዳ ላይ ነው የሚወጣው ምክንያቱም አከራይም አያስቀምጥም ደሞዝ እዚህ ጋር ይቆማል ብለው ዋስትና አምጣ እያሉ እያስፈራሩ ምንድን ነው የምትሆነው እስኪ ልጆቻችን ትምህርት ቤት አልገቡ ለማን አቤት እንበል የት እንውደቅ ያለን አማራጭ እንወጣለን አስፋልት ላይ ከዚያ በኋላ ሲፈልግ ይግደለኝ ሲፈልግ የፈለገኝን ያድርገኝ ከነ ልጆቻ ይወጣል ምክንያቱም አማራጭ የለኝም አቶ ኑርዬ በዚህ ጉዳይም ጠይቋል። አራት አይነት ፍላጎቶች ፎርም ተዘጋጅቷል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ተብሎ አራቱን ክልል በተመለከተ ማለት አንደኛ ላይ የምትፈልጉት ክልል የተኛው ነው፣ ሁለተኛ ላይ የምትፈልጉት ክልል የተኛው ነው፣ ሶስተኛ ላይ የምትፈልጉት ክልል የተኛው ነው፣ አራተኛ የመጨረሻ እንደው ሌላውን ቢያጣ የት መሆን አለብኝ የሚለውን አራቱንም ፍላጎቶች እንደ ፍላጎት ቅደም ተከተል እንዲሞላ ፎርም ተሰጥቷቸው ሞልተው ከዛ በኋላ ፈርመው አቅርበዋል። እና እነዚህ አይነት ዝርዝር ማስረጃዎችን ተዘጋጅቶ ይህን ወደ ሶፍት ኮፒ ዳታቤዝ ተቀይሮ ከዛ በኋላ በዛ መሰረት አንደኛ ፍላጎት ለምሳሌ በጣም ብዙ ሰራተኛ ሲዳማ የሚላል ሲዳማ ደግሞ ለመውሰድ የሚገደደው በሰራተኞች ምንድን ነው በሪሶርስ ቀመር መሰረት በጣም ትንሽ ሰራተኛ ነው። ሲዳማን የሞላውን በሙሉ ሲዳማ መመደብ አይቻልም። ቅሬታ በማቅረብ ላይ የሚገኙ ሰራተኞች ከሁለት ሺህ በላይ ሲሆኑም እኚሁ በሺዎች የሚቆጠሩ የክልሉ ሰራተኞች ለቅሬታቸው ምላሽ ካልሰጠ ወደ የትኛውም ክልል የመጓጓዝ ዝግጅትም ሆነ ፍላጎት እንደሌላቸው ተናግሯል። በአንጻሩ ባለፈው ነሐሴ 13 ቀን 2015 ዓ ም የተመሠረቱት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ሰራተኞቻቸውን ወደ የተመደቡበት የማጓጓዝና የማደራጀት ሥራን በቅርቡ እንደሚያጠናቁ ማስታወቃቸው ይታወቃል። በክልሎቹ ከተሞችም ቢሮዎችን የማደራጀትና ሥራ የማስጀመር ሥራ በመከናወን ላይ ናቸው። ነገር ግን አነስተኛ የሆኑ በጽዳት በተላላኪም በሾፌር በአሴክልተኛና በጻፊ መደብ ላይ የሚሰሩ ሰራተኞች ወደ ተመደቡባቸው ክልሎች በተለይም ሩቅ ወዳሏቸው አካባቢዎች መሄድ እንደማይችሉ ተናግሯል። ምን ታስቦላችኋል? ለተባሉት አቶ ኑርዬም የሚከተለውን ተናግሯል። ውድድሩ ለሁሉም መወዳዳሪ ነጥቦች ወጥተዋል። አሁን ለነሱ የተሻለ ሊሆን የሚችለው አማራጭ ምንድን ነው ተብሎ አሁን እጅ ላይ ሊኖር የሚችለው ሶሉሽን ምንድን ነው ብለ በሚታስብበት ጊዜ አንደኛ መጀመሪያ በውድድሩ መስፈርቱ ቋት ውስጥ አካተ የምትሄደው የሚትሄደው ሰራተኛ ማለት ነው። እነሱንም ፕሬዚደንት ለማድረግ በመስፈርቱን ፌዴራል ኮሚቴ ሲያወጣ የቻለውን ሁሉ አድርጓል። ሌሎች የሚደባ አማራጮችም ነበሩ። ነገር ግን እነሱ አማራጮች በዚህ በፕሮጀክት ጽሕፈት ቤቱም ሆነ በኮሚቴው እጅ ላይ ያለው አማራጮች አይደሉም። አሁን ለምሳሌ የተለያየ አማራጮችን አብይ ኮሚቴ ያስቀምጠዋል። ሰራተኞች በማህበር ተደራጅቶ የሚሰሩበትን ሁኔታዎችን ማመቻቸት። ቪኦኤ ባለፈው ሳምንት በጉዳዩ ላይ አስተያየት የጠየቃቸው የሐዋሳ ዩኒቨርሲቲ የህግ መምህር አቶ አድማሱ አለማየሁ የሰራተኞችን መፍት የጣሴ ውሳኔ መሆኑን ጠቅሰው ጉዳዩ በቅሬታ ሰሚ ኮሚቴ ምላሽ የማይሰጠው እንደሆነ ወደ ፍርድ ቤት የመውሰድ መፍት እንዳላቸው ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም ከአሜሪካ ድምፅ የሐሙሽ ምሽት ስርጭት ይቀጥላል። ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ጋምቤላ እናቀናለን። በጋምቤላ ክልል የተከሰተው ጎርፍ ከ25000 በላይ ሰዎችን ከቀያቸው ሲያፈናቅል፣ ከ36000 በላይ ደግሞ ጉዳት ማድረሱን የክልሉ መንግሥት አስታውቀዋል። ጎርፉ አሁንም በተጨማሪ ሰዎች ላይ ጉዳት እንዳደረሰ እንደሚገኝ ክልሉ ገልጸዋል። የጋምቤላ ከተማ ጤና ጽህፈት ቤት ኃላፊና የከንቲባው ተወካይ አቶ ሳይመን ቲያቺ በአደጋው ተፈናቅለው በትምህርት ቤቶች ውስጥ የተጠለሉ ሰዎችን ወደ ሌላ ጊዜያዊ ማቆያ ለመውሰድ እንደታቀደም አመላክተዋል። የጋምቤላ ክልል ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊና የክልሉ ፕሬዚደንት ተወካይ አቶ ኦመድ ኡሞድ በበኩላቸው ባሮን ጨምሮ የክልል ወንዞች በዝናብ ሳቢያ እየሞሉ የሚያደርሱት ከፍተኛ ጉዳትን ለመቀነስ አስተዳደሩ ከፌዴራል መንግስት ጋር እየሰራ እንደሚገኝ አስታውቀዋል። ችግሩን በዘላቂነት ለመፍታት ግን ጥናት ያስፈልጋል ሲሉ ለአሜሪካ ድምፅ ተናግረዋል። የዚህን ጉዳይ ዝርዝር ናኮር መልካ ይነግረናል። በጋምቤላ ክልል የባሮ ወንዝ ሞልቶ ባለፉት ስድስት ቀናት ባስከተለው ጎርፍ በጋምቤላ ከተማ አራት ቀበሌዎች ውስጥ የሚኖሩ ከ ስድስት ሺህ ሰባት መቶ በላይ እንደተፈናቀሉ የጋምቤላ ከተማ ጤና ጽሕፈት ቤት ኃላፊ እና የከንቲባው ተወካይ አቶ ሳይመን ቲያቺ ለአሜሪካ ድምፅ ገልጸዋል። አቶ ሳይመን ተፈናቃዮቹ በአሁኑ ጊዜ በትምህርት ቤቶች ውስጥ መጠለላቸውን ጠቅሰው በሚቀጥለው ሳምንት ሰኞ ትምህርት ስለሚጀመር ተፈናቃዮቹ መንግስት ወደሚያመቻቸው ጊዜያዊ መጠለያ እንደሚገቡ አክለው ተናግረዋል። ሌላ ቦታ ለመፈለግ ከምዝግዩ ንናው ሌላ መጠለያ ቦታ ያስተካክለልናል። ምክንያቱም ትምህርት ሰኞ ስንጀምር ሌላ ቦታ እንዲዘጋጅ እናደርጋለን። ቁጥሩ እየጨምረ የጨምረ- ባለፈው ወደ አምስት ሺ አንድ መቶ አንድ ነበር። አሁን ተጨምሮ ተጨምሮ ስድስት ሺ ሰባት መቶ ምናምን። አቶ አቡሎ አኳር የተባሉ የጋምቤላ ነዋሪ በጋምቤላ እየዘነበ የሚገኘው ዝናብ ነዋሪዎችን ማፈናቀሉ ሳያንስ በመንግስት መስሪያ ቤቶች ላይ ጉዳት እያደረሰ እንደሆነ ለአሜሪካ ድምፅ ተናግረዋል። ትልቁን ነገር ሰው የሚቀመጥበት ቦታ የሚያደርበት ቦታ በጣም ከፍተኛ ችግር ፈጥሯል። ምክንያቱም እዛ የነበረውን በሙሉ ቤቶቹም ራሱን ፈርሷል። ዜሮ አምስት አካባቢ ዜሮ አራት፣ እና ዜሮ አንድ፣ ዜሮ ሁለት፣ ዜሮ ሶስት ነን እንደዛ ነው። ሁሉም በቃው ተለቋል። በጣም ዛሬ ትንሽ እንትን ቀንሷል እና ግን የኔ ያህል አልተቀነሰም። ገናም በዛው እንትን ቆሟል እንትን የመንግስት መስሪያ ቤቱም የው ፖሊስ ኮሚሽንና ምንድነው ትራንስፖርት ቢሮ ገብቶበቷል። እሱንም ስራ የሚሰራበት ቦታ የለም። ሌላው የጋምቤላ ነዋሪ በበኩላቸው የሰሞኑ ጎርፍ በሰብል ላይ ጉዳት ማድረሱን ገልጸዋል። በብዛት ደግሞ የተጎዳው ያከተከለው ሰብል ወረዱ ዋገቢት ነው። ቼካ ቤት የነበረው ቼካ ቤት እንደምታውቀው፣ ውሃ አገኘ ማለት ከስር ግርግዳው ይፈርሳል። የእንደዚህ አይነት ሁኔታዎች ይታያሉ። እነዚህ ሰዎች እስካሁን ምንም አይነት እየተሰጣቸው ያለ እርዳታ ምንም ያገኙት ነገር የጋምቤላ ፕሬዚዳንት ተወካይና የጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ አቶ ኦሞድ ኦሞድ ጎርፉ እስካሁን በጋምቤላ ዘጠኝ ወረዳዎች እና ጋምቤላ ከተማ ከ25 ሺህ ሰዎች በላይ አፈናቅሎ ከ36 ሺህ የሚልቁት ላይ ደግሞ ጉዳት ማድረሱንና አሁንም ጉዳት ማድረስ መቀጠሉን ለአሜሪካ ድምፅ ተናግረዋል። ትናንት ተዘዋውረው ባዩበት የጆር ወረዳ ውስጥ ጎርፉ እያደረሰ ነው ያሉትን ጉዳት ገልጸዋል። ትናንትና ዜሮ አራት ዜሮ አምስት ደግሞ በከፍተኛ ደረጃ እንደገና ሰለሞላ ከፍተኛ ችግር ነበረ። ሲያስቀጠለ ነበረው ቤቶች ሁሉ እንዲጨካ ቤቶች ማፍረስ የደረሰበት ሁኔታ ነበረ። በኢታንግ ማታ ራሱ ኢታንግ ሌሊት ሁሉ ቃ ሲያጓጓዙ ነበረ፣ ህዝቡ እንደገና ሲያፈናቀል ነበረ። ከፍተኛ ጉዳት የደረሰባቸው ጋምቤላ ከተማ፣ ጋምቤላ ወረዳ እና ኢታንግ ልዩ ወረዳ ናቸው። ታች አምስቱ የኑዌር ዞን ወረዳዎች የተሟላ መረጃ የለም። በጎክ እና ጆር መስመር ጆር ትላንትና እንደገና ትልቅ ዘናብ ዘንቦ እንደገና አርሶ አደሩ ከተማውም ጭምር ማህበረሰቡ ያፈናቀለበት ሁኔታ ነበረ። አቶ ሙድ ተፈናቃዮችን ለመርዳት እየተደረገ ነው ስላሉትም ጥረት ማብራርተው ተፈናቃዮቹ በውሃና ውሃ ወለድ በሽታዎች እንዳይያዙ አስቀድሞ ለመከላከል ከጤና ቢሮ ጋር እየሰሩ መሆናቸውን ገልጸዋል። ከአደጋ መከላከልና ዝግጁነት ኮሚሽን በጋራ በመሆን እዚሁ ተነጋግረን በቅርበት ያሉት መንግስታዊ ካልሆኑ ድርጅቶች ጋር በመነጋገር አፋጣኝ ምላሽ የሚሰጥበት ሁኔታ ነው እየተነጋገር ነው በጤና በኩል የሚመለከተው ከጤና ቢሮ ጋር በመነጋገር ጉብሮች የሚገኝበት ሁኔታ የተነጋገርንበት ሁኔታ ነበረ። ከውሃ ወለድ ጋር በተያያዘ በተመሳሳይ ውሃው ሲቀንስ የውሃ ወለድ በሽታዎች መፈጠሩ ስለማይቀር ጤና ቢሮ ራሱ ጥናት እንዲያደርግ የሚል ነበር የተመካከርነው። የባሮ ወንዝን ጨምሮ በክልሉ የሚገኙ ወንዞች በዝናብ ሳቢያ በመሙላት የሚያደርሱትን ከፍተኛ ጉዳት ለመቀነስ ከፌዴራል መንግስት ጋር እየተሰራ መሆኑን ጠቅሰው ችግሩን በዘላቂነት ለመፍታት ጥናት እንደሚያስፈልግ የክልሉ ፕሬዝ ፕሬዚዳንት ተወካይ አቶ ሙሙድ ተናግረዋል። በቀጣይ ችግር ዘላቂ መፍትሄ ለማግኘት አምና እንዲህ አይነት ችግር አስከትሎ ነበረ። ያነ ከፌዴራል ዋና ኤነርጂ ሚኒስትር ጋር በመሆን አጠቃላይ የፌዴራል ተቋማት መጥተው ጥናት ለማድረግ የተወሰነ ስራዎች ተጀምሮ ነበረ። የተወሰነ ግድቦች በማዘጋጀት እንዲህ አይነት ችግር በዘላቂነት እንዲቀረፍ የሚል ጥናቶች ነበሩ። እስካሁን ግን ተኬደበት እውነታ የለም። ዘላቂ መፍትሄን ለማግኘት ጥናት ያስፈልጋል። በጥናቱም ነው መልስ ማግኘት የሚቻለው። በጋምቤላ ክልል ከአንድ አመት በፊት በሁለት ሺ አስራ አራት አመተ ምህረት ነሐሴ ወር ውስጥ ተከስቶ የነበረው የጎርፍ አደጋ ከአንድ መቶ ሰማንያ አምስት ሺህ በላይ ዜጎችን አፈናቅሎ እንደነበር የክልሉ መንግስት ስለ መግለጹ መዘገባል መሆናቸውን ይታወሳል። በዚህ ዙሪያ ከኢትዮጵያ ሜቴዎሮሎጂ ኢንስቲትዩት የትንበያ ባለሙያዎች ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ኢንስቲትዩቱ በጋምቤላ ጎርፍ ዙሪያ ያወጣው መረጃ ባይኖርም በሚቀጥሉት አስር ቀናት በፀሐይ ብርሃን የታጀበ ከፍተኛ መጠን ያለው ዝናብ ሊኖር ስለሚችል የአባይ የቆቃ እና የአዋሽ ወንዞች በመሙላት ከተለመደው ፍሰታቸው ውጭ በመሆን ጉዳት ሊያደርሱ የሚችሉ በመሆኑ ህዝቡ እንዲጠነቀቅ ማሳሰቡን የአገር ውስጥ መገናኛ ብዙሃን ትናንት ዘግበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ። ኢትዮጵያ ጉዳዮች ወጣ ብለን በኒውዮርክ ከተማ እየተካሄደ ወዳለው የዓለም አቀፉ የተባበሩት መንግስታት ድርጅት የመሪዎች ስብሰባ እናቅናለን። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የትናንቱ የረቡዕለቱ ስብሰባ የሩሲያው የዩክሬን ጦርነት በተለያየ መጠን ወደ ግጭቱ ተጎትተው ለገቡ የዓለም መሪዎች የንግግራቸው ቀዳሚ ርዕስ ሆነዋል። በስብሰባው ላይ የተነገሩትን አበይት ጉዳዮች የተከታተለችው የቪኦኤዋ ቬሮኒካ ባልደራስ ኢግሌሲያስ ተከታዩን ዘገባ ልካልናለች። ደረጀ ደስታ ያስደምጠነ ምንም እንኳ ሩሲያ በድርጅቱ ሕጎች መሰረት ከፍተኛ ተቃውሞዋን ብታሰማም ረቡ በተደረገው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ የመጀመሪያውን ንግግር ያደረጉት መሪ የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ነበሩ። ዜሌንስኪ በንግግራቸው ሩሲያ አገራቸውን ስለመውረሯዋ ብቻ በማውገዝ አልተናገሩም። በእሳቸው አመለካከት ሞስኮ አገራቸውን ስትወር ወረራውን እንድትፈጽም አስችሏታል ያሉት የጸጥታው ምክር ቤት የድምፅን በድምፅ የመሻር መብት ስርዓት እንዲሻሻል ጥሪ አቅርበዋል። ጦርነቱንም ማቆም አይቻልም። ምክንያቱም ሁሉም ጥረቶች በአጥቂው ወይም አጥቂውን በሚያግዙ ድምፅን በድምፅ የመሻር መብት የተደገፉ ናቸው። የግዛት አንድነትና የአገር ሉዓላዊነት የሚጥሱ ድርጊቶችን አስቀድሞ ምላሽ በመስጠት ወረራዎችን ለመከላከል የሚያስችል ስርዓት ያስፈልጋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአገራቸውን ወታደራዊ እንቅስቃሴ በመከላከል ትችቱን ዩክሬንን ወደሚደግፉት አገሮች አዙረዋል። በዩናይትድ ስቴት የሚመራው የምዕራባውያን ስብስብ የመላው የሰው ልጅ እጣ ፈንታ ላይ በዘፈቀደ መዳኘትና በፍጹም የበላይነት ስሜት የመስራቾችን ታሪካዊ መሰረት ችላ ማለታቸው እየጨመረ መጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሩሲያ ጠባጫሪነት የተባበሩት መንግስታትን ቻርተርን በግልጽ እየጣሰ ነው ሲሉ ተቃውመዋል። አንዳንዶቹ ከዩክሬን ጎን መቆም መቀጠልና ሩሲያን ተጠያቂ ማድረግ፣ ሌሎች ቅድሚያ የሚሰጣቸው ጉዳዮች ለምሳሌ የአየር ንብረት ቀውሱን መጋፈጥ፣ የኢኮኖሚ ድልን ማስፋት የጤና ስርዓቶችን ማጠናከር ትኩረት እንዳንሰጥ ያደርገናል ብለው ይከራከራሉ። ያ የተሳሳተ ምርጫ ነው። ሁለቱንም ማድረግ እንችላለን እና ማድረግም አለብን። ሁለቱንም እያደረግን ነው። ቻይና የምታደርገውን የሽምግልና ጥረቶች ማጉላትን መርጣለች። የውጭ ጉዳይ ሚኒስትር ምክትል ሚኒስትር ማጃውሽ ይህን ሲገልጹ ዋናው መልእክት የሰላም ንግግሮችን ማመቻቸት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ድርጅታቸው ለዩክሬን ሉዓላዊነት ነጻነትና የግዛት አንድነት ያለውን ቁርጠኝነት ከገለጹ በኋላ ገደብ እንዲጣል ጠይቀዋል። ይህ ጦርነት እስካሁን ራሱ ስፍር ቁጥር የሌለው መከራ ደርሷል። የጦርነቱ መቀጠልም የበለጠ አደጋን ያባብሳል። ከመነጋገር፣ ከዲፕሎማሲ፣ ከፍትሐዊ ሰላም የተለየ አማራጭ ፈጽሞ ሊኖር አይችልም። ጉተሬሽ አክለውም የተባበሩት መንግስታት ድርጅት የተባበሩት መንግስታት ድርጅት ቻርተርን ዓለም አቀፍ ሕግንና የጠቅላላ ጉባኤውን ውሳኔዎች ተከትሎ የተፈጠረውን ግጭት በሰላማዊ መንገድ ለመፍታት ጥረቱን ይቀጥላል ብለዋል። እያዳመጣችሁ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የሐሙስ ምሽት ስርጭታችንን ነው። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 8 ሰዓት ከ45 ደቂቃ ሆኗል። ኢትዮጵያ ላይ 3 ሰዓት ከ46 ደቂቃ ሆኗል። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። ወደ መጀመሪያው ዘገባችን እንሻገር። የሁለተኛው ምዕራፍ የመጀመሪያው ዘገባችን የወዛጋቢዋ አውራ ጎዳና ወይም ቆርኬ ከተማ ጥቃት አጠያቂ እንደሆነ መሆኑን ይገልጻል። ገልሞ ዳዊትና ኬኔዲ አባተ ያጠናቀሩትን ዘገባ ገልሞ ዳዊት እንደሚከተለው አቀናብሮታል። ባለፈው ሳምንት እሁድ መስከረም 6 2023 ዓ ም በታጣቂዎች ተፈጸመ በተባለ ጥቃት ነዋሪዎቿ ለግድያ የተረፉትም ለመፈናቀልና ለንብረት ዝርፊያ የተዳረጉት አውራ ጎዳና ወይም ቆርኬ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳና በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አዋሳኝ ላይ የምትገኝ መንደር ናት። በአማራ ክልል በኩል መንደሯ የክልሉ አካል መሆኗን ጠቅሰው አውራ ጎዳና ሲሏት በኦሮሚያ ክልል ደግሞ እንዲሁ መንደሯ የኦሮሚያ ክልል መሆኗን ጠቅሰው ቆርኬ ይሏታል። በዚች መንደር የደረሰውን ጥቃት በተመለከተ በአማራ ክልል በኩል የምንጃር ሸንኮራ ወረዳ ባለስልጣናትና በጥቃቱ የተፈናቀሉ የከተማዋ ነዋሪዎች ደግሞ የኦሮሚያ ክልል ልዩ ኃይል እንደሆነ ይናገራሉ። በኦሮሚያ ክልል የፈንታለ ወረዳ ባለስልጣናትና ነዋሪዎች የፋኖ ታጣቂዎች እንደሆኑ ሲገልጹ የአሜሪካ ድምፅ ያነጋገራቸው የፈንታለ ወረዳ ነዋሪው የኢትዮ ጅቡቲ መስመርን ለመቆጣጠር ዝተዋል ያሏቸው የፋኖ ታጣቂዎች በከተማዋ ላይ በማነጣጠር በመከላከያ ኃይሉና በኦሮሚያ ፖሊስ ላይ ጥቃት እንደከፈቱ ይህም ለችግሩ መነሻ እንደሆነ ይገልጻሉ። ከጥቃቱ አስቀድሞ በመንደሯ የፌዴራል ፖሊስ አባላት እንደነበሩ የጠቀሱ ነዋሪው አቶ ፈንታሌ ሮባ ሰላሟን ማስጠበቅ ባለመቻላቸው በምክክር ከቦታው እንዲነሱ ሲደረግ በተፈጠረው ውዝግብ የፋኖ ታጣቂዎች በከተማዋ ላይ በሶስት አቅጣጫ ተኩስ እንደከፈቱ ያስረዳሉ። የፋኖ ኃይል በተለያዩ ጊዜያት የኢትዮ ጅቡቲ መስመርን ለመቆጣጠር ዛቻና ጥረት ሲያደርግ ነበረ። የፌዴራል ፖሊስ አባላት በቦታው የነበሩ ቢሆንም የአካባቢውን ሰላም ማስጠበቅ ሲገባቸው ፋኖዎች ወደ ቦታው መጥተው ውዝግቡ እንዲከሰት መንገድ ከፍተዋል። በኋላ አካባቢው በምክክር እንዲነሱ ሲደረግ ወዲያው በፋኖ ታጣቂዎች ተኩስ ተጀመረ። ታጣቂዎቹ በመከላከያ በኦሮሚያ ፖሊስና በአካባቢው ነዋሪ ላይ አሮዴ በሚባል መስመር ጥቃት ከፈቱ። በዚህም የሰው ሕይወት ጠፍቷል። በኮንትሮባንድ ወደ አካባቢው የመጡ እቃዎችም በመንግስት የጸጥታ ኃይሎች ተይዘዋል። በሌላ በኩል አውራ ጎዳና ከተባለች መንደር በጥቃት ምክንያት መፈናቀላቸውን በስልክ የገለጹት አቶ ጎሳ ስዩም የተባሉ ነዋሪ በስፍራው የፋኖ ታጣቂ እንዳልነበር ጠቅሰዋል። ይልቁንም በከተማዋ ለአንድ ወር ያክል ቆይቶ ነበር ያሉት መከላከያ ሰራዊት መውጣቱን ተከትሎ የኦሮሚያ ክልል ጸጥታ ኃይሎች እንደገቡና በሦስተኛው ቀን እሁድ መስከረም 6 ቀን 2016 ዓ ም ተኩስ እንደከፈቱ እና ነዋሪው ራሱን እየተከላከለ መንደሩን ጥሎ እንደወጣ ገልጸዋል። በነዋሪው ላይ ተከፈተ ባሉት ተኩስ ጥቃቱ እንደተፈጸመ ተናግረዋል። በዚህም ሰላማዊ ሰዎች ተገለዋል ብለዋል። መጀመሪያ ነጋ ቋሚ ፌዴራሎች ነበሩ፣ መንገድ ጠባቂዎች ማለት ነው እና መከላከያ ባገባ ከአስራ አምስት ቀን ወዲህ ማለት ነው፣ መከላከያው ገባ፣ መከላከያውም ተቀመጠና መከላከያው ወጣ ከዛ በኋላ ያለው ነገር የኦሮሚያ ማበትን ይላሉ ግን ልዩ ሀይል ነው ልብሳቸው የራሳቸው የኦሮሚያ ልዩ ሀይል ልብስ ነው እና ልዩ ሀይሉ በየ ስትራቴጂ ቦታዎች ላይ ተቀመጠ በአውራ ጎዳና ማለት ያው በምንጃር ሸንኮራ ወረዳ ያው ንዑስ ቀበሌዋ ማለት ነው እና እዛ በዙሪያው እየተቀመጠ ያለ ያው የነበረው ለፌዴራል ፖሊስ ማል ነው እዛ የመንገድ ጠበቃው ቢያንስ ለስድስት አመትና ሰባት አመት አካባቢ እኛው ጋር የቆየ ማል ነው ከዛ ፌዴራሉ ተነሳ ተባለ፣ ከዛ ቦታ ላይ እና ስድስት ሰዓት ከምናምን ሲል እነሱ ውጡ ተባሉና ጓዛቸውን ይዘው ወጡ። ልክ እነኛ ወጥተው ቢያንስ ማለት ነው ሶስት አስራ ሁለት ኪሎ ሜትር አካባቢ ቢደርሱ ነው ብዬ ነው የምገምተው። እንግዲህ በዛችን ቅጥፈት ውስጥ በዙሪያው የተቀመጡት ስትራቴጂ ቦታ የተቀመጡት ልዩ ኃይል በአጋጣሚ እነሱ ተኩሱን ጀመሩ። ጦርነቱን እኛው ላይ ከፈቱብን። በዛ አጋጣሚ እኛ እዛው ነበር ብ እኛን ለመከላከል እያደረግን፣ እኛም ወደ ዳር ለመውጣት ታገልን። ስንወጣ ያው ሌላ ስያሜ ሰይመው እኛ ጋ ፋኖ የሚባል አካባቢው ላይ ማለት ነው ያው በዳን ያለን በሚያውቀው ደረጃ ነው የምናገረው። ፋኖ የሚባል ነገር በአካባቢያችን ለአንድ ቀን ማለት ነው ለአንድ ቀን ፋኖ የሚባል ስም አይተንም አናውቅም ከመስማት ውጪ ማለት ነው። ስለዚህ በታሪክ የለም በታሪክ በታሪክ በኦሮሚያ ክልል የምስራቅ ሸዋ ዞን አስተዳዳሪ አቶ አባቦ ዋቆ ባለፈው ሳምንት እሁድ ጽንፈኛ ያሏቸው የፋኖ ታጣቂዎች በፈንታሌ ወረዳ ቆርኬ በኩል ጥቃት ከፍተው እንደነበረ ተናግረዋል። ጥቃቱ ባለፉት ወራትም ዞኑን ከአማራ ክልል በሚያዋስኑት አራት ወረዳዎች በኩል በተደጋጋሚ ይፈጸም እንደነበረ አክለው ተናግረዋል። አስቀድመው በኤጀሬ በኩል ሞክረው ስለተመቱ በፈንታሌ በኩል መጥተው ወደ አውራ መንገዱ ለመውጣት አቅደው ነበር። ከህዝባችን ጋር ሆነን ይህን ኃይል መክተናል። እንደ ሰላይ ሆኖም ህዝባችንን ሲጎዳ የነበረውን ጭምር አጽድተናል። ቡድኑ ህዝብንም ለማጋጨት ጭምር የመጣ ነበር። አሁን በተወሰደበት እርምጃ ሸሽቷል። አቶ አባቡ ሰላይ ሲሉ የጠቀሱት ማንን እንደሆነ በግልጽ አላብራሩም። በእኛም በኩል ያገኘናቸው አጠር ላለ ጊዜ በመሆኑ ተጨማሪ ማብራሪያ ለመጠየቅ አልቻለም። በሌላ በኩል አውራ ጎዳና በሚሉት መንደር ነዋሪ እንደሆኑ የገለጹት ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ሌላ የአካባቢው ነዋሪም በወቅቱ ተፈጠረ ስላሉት ሁኔታ ተናግረዋል። የመከላከያ ሰራዊት እንደወጣ ሌሊቱን ኦሮሚያ ልዩ ሀይል ሚሊተሪ የለበሱ በአራቱም አቅጣጫ ከበባ ውስጥ አድርገው ማለት ነው ከዛ የፌዴራል መንገድ አይደለ ለመንገዱ ጥበቃ አሉ። ፌዴራሎች ለአስር አመት እዛ ይቆዩዋሉ በአስቸኳይ እሁድ ቀን ግጭቱ የተነሳ ቀን ማለት ነው። በሙሉ ቆ እቃቸውን ጠቅልለው ኮ አስር አመት የነበረ ካምፕ ነው ወጡ። ከተማውን ልክ ለቀው ሲወጡ መዞሪያ አለ። እሱ ጋር ሲደፉ ውጊያ ነው የተጀመሩ። ያ ሀይል ወርዶ የእነሱ ካምፕ ውስጥ ገባ። የኦሮሚያ ልዩ ሀይል ውጊያ ተከፈተ ከተማ ውስጥ። ከማን ጋር ነበረ ውጊያው? ከህዝቡ ጋር ህዝቡ ጋር ፋኖ ምናምን እንደዚህ ያሉ የሚያወናብዱ አመራሮች አሉ። የሌላውን አካባቢ አላቅም። በእኛ ግን ሁኔታ ግን ተደራጅቶ እኔ ፋኖ ነኝ ብሎ የሚንቀሳቀስ ኃይል የለም። ከህዝብ ጋር ነው የተዋጋው በከተማ ውስጥ እኮ። አቶ ሮባ ጂሎ የተባሉ የፈንታለ ወረዳ ጡጡት ቀበሌ ነዋሪ በበኩላቸው በጥቃቱ ህይወታቸው ያለፉ የስድስት ሰዎችን አስከሬን እንደተመለከቱ አስረድተዋል። ገመ ሀጋ በነበረው ተኩስ የሰው ህይወት አልፏል። በእኛ በኩል ስማቸውን ባላውቅም አራት ሰዎች ሞተዋል። በእነርሱ ወገን ደግሞ ሁለት ሬሳ አይቻለሁ። አሁን ከተማዋ በመንግሥት የጸጥታ ኃይሎች ቁጥጥር ስር ናት። ጥቃቱ የፌዴራል ፖሊስ አባላት ከአካባቢው መልቀቃቸውን ተከትሎ እንደተፈጸመ በፈንታሌ ወረዳ ነዋሪው የተናገረውን የሚናገሩት በአማራ ክልል የስሜን ሸዋ ዞን የምንጃር ሸንኮራ ወረዳ የመስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ኃላፊ አቶ አሊ ሲራጅ አደም ጥቃት አራሹ ግን የኦሮሚያ ክልል አድማ በታኛ ኃይሎች ከሁለት ቀን በፊት ለአሜሪካ ድምፅ በሰጡት አስተያየት ተናግሮ ነበር። በጥቃቱ ቁጥራቸው በውል ያልታወቀ የከተማዋ ነዋሪዎች ወደ አጎራባች አካባቢዎች እንደተፈናቀሉ የሚናገሩት ተጎጂዎች በበኩላቸው በአሁኑ ወቅት በችግር ላይ እንደሚገኙና የደረሰላቸው አካል እንደሌለ አመልክቷል። ወይዘሮ ትዕግስት ሀይሉ ከተፈናቃዮቹ አንዷ ናቸው። እሁድ ስድስት ሰዓት ተኩል አካባቢ ነው የወጣ ነው ከነራሴና ከነ ልጆች አምስት ቤተሰብ ነው። በቃ ይኸው በየሰው በረንዳ ላይ ነው እያደርና ይህ ኖርን ያለ ነው እነዙ ልጆቻችን ይዘን ምንም ነገር የጠየቀን አካል የለም። የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ አቆ ግን የህግ ማስከበር እርምጃ እንደተወሰደና በሰላማዊ ሰዎች ላይ የደረሰ ጉዳት እንደሌለ ይናገራሉ ይማ የጸጥታ ኃይል ወደ ቦታው ያመራው ከጽንፈኞች ጋር ተያይዞ የደረሰውን ሰላም ወደ ቦታው ለመመለስ ነው። አሁን ላይ አካባቢው አንጸራዊ ሰላም እንደምታይበት እና በእሁዱ ግጭት ምክንያት ተዘግቶ የነበረውም የኢትዮ ጅቡቲ ዋናው መንገድ በነጋታው እንደ ተከፈተ ነዋሪዎች ተናግረዋል። ሁለቱ ክልሎች በይገባኛል የሚወዛገቡበትና ከአዲስ አበባ ወደ ጅቡቲ በሚወስደው አውራ ጎዳና ላይ የምትገኝ ይቺ አነስተኛ መንደር በአማራ ክልል በኩል አውራ ጎዳና እየተባለች እንደምትጠራና በአሁኑ ወቅት ክልሉ የገነባቸውና የሚያስተዳድራቸው መሰረተ ልማቶች እንዳሏት ያነጋገርናቸው ተፈናቃዮች አስረድተዋል። አቶ ጎሳሱዩም አንድ የምንበላው ለልጆቻችን የምናቆርሰው እና የምንጎርሰው የለንም። አሁንም ይው ተንከራታች ውሀጥም እናራቡ እየገደለን ወደ አጎራባቸ ወደሆኑ ወደ ጋሚ የሚባልና ወደ መልካጅሎ አካባቢ እየተሰደድን ይኸው አሁንም የምንበላው ነገር የለንም። ምንም የለንም። ይው በ በየጫካው ይው እየተንከራተትን ነው። የምሰማቸውን አፎዎች መስማት ትችላለ። አጠገቤ ሆኜ ነው ምነግርህ። በአንጻሩ በኦሮሚያ ክልል በኩል ቆርኬ የምትባለው ከተማዋ በፈንታሌ ወረዳ በጡጡት ቀበሌ ስር ያለች የገዳ ስርዓት አካል የሆነው ጅላ የሚፈጸምባት ታሪካዊ መንደር እንደሆነች የፈንታሌ ወረዳ ተወላጆች ገልጸዋል። በአማራ ክልል አስተዳደር ስር ናት መባሏንም ከወሰን ውጭ በሰሜን ሸዋ ውስጥ በመከለሏ እንደሆነ ተችተዋል። የከረዩ ያገር ሽማግሌ የሆኑት አቶ ሮ ዋጅሎ የአካባቢውን ታሪክ ሲያስረዱ እንዲህ ይላሉ። ቆርኬ በጡጡት ቀበሌ ስር ናት። በታሪክም የፈንታሌ ኑራ ቀዬ በመባል ትታወቃለች። ቆርኬ የፈንታሌ ወረዳን ብርት ነች። ወሰናችን ቆርኬን አልፎ ዱግደዳ፣ ለቻ፣ መልካ ጅሎ፣ አማራጋ፣ ቡላጋ እስከዚያ ድረስ ይደርሳል። ለኦሮሞ ደግሞ የከረዩ ጎሳ የገዳ ስርዓት የምናከናውንበት ቦታ ነበር። ቆርኬ በቦታው ለሚገኙ እንስሳት የተሰጠ ስም ነው። ከድሮ ጀምሮ የአስተዳደር ወሰኑ በእኛ ስር ነበር በደርግና በህዋት ዘመን የእህል እርዳታ በእኛ ወረዳ ስር ነበር። ለአካባቢው ነዋሪ የሚደርሰው አማራም አርጎባም የኢትዮጵያ ዜጋ ነው ብለን አብረን ኖረን ስናበቃ አሁን ጊዜ ጠብቀው ታፔላ አቁመው ነፍጥ ገዝተው ወረራ አካሄዱብን። በዚህም የብዙዎች ህይወት ጠፋ፣ ንብረታቸውም ወደመ። የወሰናችንን ካርታ ማየት ይቻላል። አቶ ሩባ በቁርክ ይፈጸም የነበረው የገዳ ስርዓት አካል መቋረጡ በአካባቢው በተደጋጋሚ ይከሰታል ላሉት ግጭትና ለብዙ ሰው ህይወት ማለፍ ምክንያት እንደሆነ ይናገራሉ። ወንድሜ በግጭት ከተገደለ ወር አልሞላውም። በወረራ የተነሳ ህይወታችን በጣም ተመሰቃቅሏል። ጥይት ልክ እንደ ጅራፍ ነው በየቦታው የሚንጠባጠበው። የገዳ ስርዓት ጅላ ከተቋረጠ ከ12 ዓመት በላይ ሆኖታል። በመጥፎ ህይወት ውስጥ ነን። በአሁኑ ሰዓት አወዛጋቢያዋ የቆርኬ ከተማ በኦሮሚያ ክልል የምስራቅ ሸዋ ዞን ቁጥጥር ስር እንደምትገኝ አስተዳዳሪው አቶ አባ አቦዋቆ ለአሜሪካ ድምፅ አስታውቀዋል። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ ደግሞ በሰሜን ሸዋ ምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ አውራ ጎዳና ንዑስ ቀበሌ ናት። በምንጃር ሸንኮራ ወረዳ ነው የምትተዳደረው። አውራ ጎዳና ንዑስ ቀበሌ ናት። ታፔላውን የተቀመጠውን ታፔላ የተተከለውን ታፔላ እንኳን ሰላም መጣችሁ አማራ ክልል ምንጃር ሸንኮራ ወረዳ ብሎ ጥፋፎን እንኳን በአጋጣሚ አሁን ነቅሎታል። አቶ ወልደን ያደግ ነው አውረ ጎዳና ነው። እኔ ያን ልጆች አፈርች አሉ። ስለዚህ እኛ አርብቶ አደሮች አሉ። እኛም አርብቶ አደር አለብን። በዛ አይነት ነገር አንዳንድ ግጭት ይመጣል። ከዛ እንስማማለን። በዛ አይነት ነገር ነው እንጂ ያለው ይህን አይነት ትርጉም የሚሰጥ ነገር እስከዛሬ የለም ነበር። በሕይወታችን ይህ ቢያንስ የሰላሳ ስምንት አመት ልኝ ነኝ። የይገባኛል ውዝግቡንና የተፈጠረውን ችግር አስመልክቶ ከአማራ ክልል ስሜን ሸዋ ዞን እንዲሁም ከምንጃር ሸንኮራ ወረዳ አመራሮች አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። በዞኑ ብልና ፓርቲ ጽሕፈት ቤት ኃላፊ የእጅ ስልካቸው ላይ ብንደውልም አላነሱልንም። የወረዳው አስተዳዳሪዎች የእጅ ስልካቸው ደግሞ በደወልንላቸው ሰዓት ጥሪ አይቀበልም። ሆኖም ከአንድ ዓመት ከአራት ወራት በፊት በዚህ አካባቢ ተመሳሳይ ግጭት ተከስቶ በወቅቱ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የኮሚኒኬሽንስ መምሪያ ኃላፊ የነበሩት መሐመድ አህመድ ቆርኬ የሚባል ስያሜ ከየት እንደመጣ የሚያውቁት ነገር እንደሌለ ገልጸው አሞራ ቤት ተብላ የምትጠራው ቀበሌያቸው ስር አውራ ጎዳና ተብላ በምትጠራው መንደር መኖሯን ተናግረው ነበር። ከአማራ ክልል በኩል ካነጋገርናቸው ውስጥ የበዙት ነዋሪዎች ጥቃቱ የተፈጸመው በኦሮሚያ ክልል ልዩ ኃይል አባላት ባሏቸው የመንግስት ታጣቂዎች ሲሆን የኦሮሚያ ክልላዊ መንግስት እንዲሁም የኢትዮጵያ ፌዴራል መንግስት በተለያዩ ጊዜያት በሰጧቸው መግለጫዎች የኦሮሚያ ክልልም ሆነ የሌሎች ክልሎች ልዩ ኃይሎች መፍረሳቸውንና አባላቱም ወደ ሌሎች የጸጥታ መዋቅሮች ውስጥ መግባታቸውን ገልጸዋል። በነዋሪዎቹ የተገለጹት ታጣቂዎች ማንነት በተመለከተ በሌላ ሶስተኛ ወገን ማረጋገጥ አልተቻለም። በተጨማሪም የኢትዮጵያ መከላከያ ሚኒስቴር ቃል አቀባይ የእጅ ስልክ ላይ ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካም። እንዲህ አይነት በወሰን ላይ የሚነሱ የይገባኛሉ ዝግቦችን በተመለከተ ምላሽ ለማግኘት በቢሮ ስልክ ደውለን ነበር አልተሳካልንም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው ለተፈጠረው ችግር ጥቆማዎች እንደደረሱትና የምርመራ ስራ ለማከናወን መረጃዎችን እያሰባሰበ እንደሚገኝ መግለጹን መዘገባችን ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን።